ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ ላሰላም ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን ከዋሽንግተን ዲሲ ስቱዲዮ 14 ከአሜሪካን ድምፅ በቀጥታ የሚተላለፍላችሁ የአርቡ ጋቢና ፕሮግራማችን ተጀምሯል። ማስተናግዳችሁ ዲጄ ፍራትኔ እንግዲህ ለሚቀጥሉት 30 ደቂቃዎች አብራችሁ DJ እንዳልኳችሁ እንግዲህ አድማጮቼ ዛሬ እዚህ ዋሽንግተን ዲሲ በጣም ይበርዳል። ብርዱ አይቻልም። ግን ለብርዱ የሚሆን አሪፍ ፕሮግራም አዘጋጅቼላችኋለሁኝ። ዛሬ እንግዲህ የጫንኩት ሰው ቀላል ሰው እንዳይመስላችሁ በጣም በኢትዮጵያ ሙዚቃ ውስጥ ትልቅ ለውጥን ያመጣ ሙዚቀኛ ነው። ባለፈው ከኢትዮጵያ ሸገር 102.1 ሸልመውት ነበረ። እዚህ ሀገር ነው የሚኖረው። ግን የህይወት ጊዜ ተሸላሚ ወይም ላይፍ ታይም አቺቭመንት ወይም ላይ ታይም አቺቭመንት አዋርድ የተሰኘውን ከለዛ ሙዚቃ ዝግጅት ተሸልሟል። ሁላችሁ ተወዱታላችሁ። ጋራ ስር ነው ቤትሽ፣ በሚለው ሞታደራለውን ሱሰኛሽ በሚል ሙዚቃው የምታውቁት ጋሽተሼ ዛሬ እንግዳይ ነው። እንግዲህ ስለ ሽልማቱና ስለ አንዳንድ ነገሮች ተጫውተናል። ፕሮግራማችን ሰላሳ ደቂቃ ስለሆነ ነው ብዙ ነው ያወራነው እና ዌብሳይታችን ቪ አማሪክ ላይ ሙሉን ኢንተርቪው እንጭናለን። ግን ዛሬ ጋሽ ተሼን እንኳን ደህና መጣ ብለን ፕሮግራማችንን እንጀምራለን። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ። እንግዲህ እንኳን ደስ አለህ ብለናል። ይገባል፣ እንደውም ያንሳል ነው ያለው ሽልማቱ። ምን ተሰማህ? በጣም በጣም በጣም ነው ደስ ያለኝ። ሽልማቱ ብቻ ሳይሆን ማስታወታቸው ራሱ በጣም ደስ ብሎኛል። የሽልማቱም ራሱ ደግሞ ወደፊት እያደገ የሚሄድ መሆኑን ሳይ በጣም ደስ ያለኝ። ሀገራችንም ደግሞ እዚህ ደረጃ ላይ ደርሳ በፊት የሰሩትንም፣ ያሁን ያሉትንም፣ ያለፉትንም አርቲስቶች ሪኮግናይዝ አድርጎ በየቦታቸው ማስቀምጣቸው ለታዳጊው ትውልድ በጣም ለአሁኑ ላለው ትውልድ ምስጋናዬ በጣም ከባድ ነው። በጣም ነው ማመሰግነው። ፕላስ ደግሞ ለሸገር ሬድዮ ስራዬን አይታቸው ሪኮግናይዝ ማድረጋቸው እራሱ እና በየጊዜው ማጫወታቸው በጣም ነው ደስ ያለኝ። ና በጣም ነው ማመሰግናቸው እና ብዙም ጊዜ የምሰማው ሬዲዮ ነው ሸገርም፣ ለዛም እዛ ውስጥ ፓርቶሶች ነው ቻፕተር ነው ይመስለኛል። እና ለዛ ፕሮግራምም በጣም ነው ሞወዳችው በጣም ነው ደስ ያለኝ። ይህን በማድረጋችው በጣም ነው ደስ ያለኝ። እና አሁን ማክሰኞ ለታ አብርሃም የድሮ የኢትዮ ሳውንድ ባለቤት ትልቅ ራስ ግብዣ አድርጎ እና አበባ ደሳለኝ፣ ደስ አለኝ፣ ትግስት ፋንታሁን እና ጓደኛ የቅርብ ጓደኞቼን ጋብዘው ትልቅ የራስ ግብዣ አድርገው፣ ራስ ግብዣው ላይ የከአዲስ አበባ ይላኩልኝን የላይፍታይም አቺቭመንት ስታቹ ሰጡኝ። በጣም ነው ደስ ያለኝ ተረክቤያለሁኝ። በጣም እኔ እንጂ አቃላቶች የሉኝም። በጣም ነው ደስ ያለኝ እና ወደፊት ደግሞ ለጌታቸው ካሳም ውጭ ውስጥ ላሉ ብዙ ለሰሩ አይ ቲንክ ሙሉ ቀንም ብዙ ኮንትሪቢዩት አርገዋል። ለጊዜው እንትን ውስጥ ኪነት ውስጥ ባይኖርም ያሉ የእሱ ኮንትሪቢሽን ትልቅ ነው፣ በጣም ትልቅ ነው እና ጌታቸውም ትልቅ ኮንትሪቢዩት ያደረገ ነው እና ነው። በዛ ፈለግ የሚሄዱ አርቲስቶች ያለው እኛውን እንግሊዝ ጥያቄን ነገር፣ ነገር ያነሰዋል ና በሙዚቃ ውስጥ ስንት ዓመት ቆየህ፣ አንተ በአጠቃላይ ምን? ህይወቴ በሙሉ ሙዚቃ ነው። ሙዚቃ ነው አንድ ዘመን ላይ ቲንክ ተፈጥሬ ጀምሮ እስከ አሁን እስካለሁበት ድረስ በሙዚቃ ውስጥ ነው ያለሁት። እድሜን እድሜን በሙሉ የሚለው ይቀላል፣ ቀኑን ከመቁጠር ነው የምትለኝ? አዎ፣ አዎ ልክ እንጃ በኢትዮጵያ ሙዚቃ ታሪክ ውስጥ እንደሌላ እንደ ቴዲ ምትኩ በሙዚቃ ፕራክቲካሊ ኤቭሪ ዊኬንድ የሰራ ሙዚቀኛ የለም። እዚህ ከመጣሁ እንኳን ሀያ አምስት ዓመት ሁለታችንም ኤቭሪ ዊኬንድ እንሰራ ነበር። ምንም በቃ ወደ ኋላ እንትን አደለን። ይሄ የስቴጅ ሙዚቀኛ ወይ አፒረንስ አርቲስት ፐርፎርመንስ አርቲስት ወይ ምናምን ሳይሆን ዊ በቃ ስራችን ነው። ሰራው ነበር እና እሱም በሞት እስከተለየ ድረስ ገዘ እና ሃያ አምስት ዓመት ነው አሜሪካ ነገር የሰራና ቴዲም አይወድም ቤት መቀመጥ እና እንስራ ነው የሚለው እና ህይወታችን በሙሉ ሙዚቃ ላይ ያነጸ ነው። ሰማይ ሲላወስ፣ ደመና ሲለት፣ ብርሃን ሲጠፋ፣ ጨለማ ሲደስ፣ ጨረቃ ስትደንቅ፣ ከዋክብት ሲወጡ दिम्सेशिन अफसाले ख़ज़ाफ क़बातो समाई सिलावर्से डम्मेनासीले परहांसीकाफाँ चल्लमासीजासे जरकास्तदंक क्वाकेचिवातो दिम्सेशिन अफसाले ख़ज़ाफ क़बातो Ce-aș dori și Mă ude de șghiro Le În ea se Mă de lădre său Mă ude de șghiro Le pintă cu său În ea se Mă de lădre său făc rășpezațe Le አርበ ተጓተኝ አንጀቴን በልቶ እኔ ሱሰኛሽ ለሞጋግስሽ እንደ ዳዊት ምስኪልድገምሽ የፍቅርሽ ብዛት ልቤ ውስጥ ገብቶ አርበ ተጓተኝ አንጀቴን በልቶ እኔ ሱሰኛሽ ለሞጋግስሽ እንደ ዳዊት ምስኪልድገ See si my se nagar tinha laña si Pas pe ni dul no pe murkho zaman ki stan chobarke subah galbaam ko na milni murkho zaman ki stan chobarke subah se lawasad amanasilab hansein ka haav chalo aasra የተከበራችሁ አድማጮቻችን የምታደምጡት ጋቢና ቪኦኤ የአርቡን ጋቢና ሙዚቃ ፕሮግራማችን ነው። ማስተናግዳችሁ ዲጄ ፋቱ ነው። ዛሬ እንግዲህ አብሮኝ ጋቢና የምትወዱትና በጣም ግሩፕ ሙዚቀኛ ተሾመምትኩ አብሮኝ ነው ያለው። ከእሱ ጋር እያወራን እንቆያለን እስከ ፕሮግራማችን ፍጻሜ ድረስ። ከጋሽ ተሼ ጋር ስናወራ እንግዲህ አሁን ከሚሰማቸው ሙዚቃዎች አሁን ከዘመነኞቹ መካከል ደግሞ በጣም የወደዳት ሙዚቀኛለች ፒያኖ እየተጫወተች ብሎኝ አውቄያታለሁማ እንደሆነች ሩት ቢ ትባላለች። ኢትዮጵያዊ ናት ግን ካናዳን የተወለደችው። ሙዚቃዎቿ በጣም ተወደዱላታል በዓለም ደረጃ እና ቢልቦርድ Top 20 to look up to a lot of time. Let's music. I'm going to to Ruth B. Lost Boys. I'm going to go to the There was a time when I was alone. Nowhere to go and no place to call home. My only friend was the man in the moon. And even sometimes he would go away too. Then one night as I close my eyes. I saw a shadow flying high. He came to me with the sweetest smile. Told me he wanted to talk for a while. He said, "Peter Pan, that's what they call me." I promise that I'll never be lonely. And ever since that day. from neverland usually hanging out with peter pan and when we're bored we play in the woods always on the run from captain hook run Like me And lost boys like me are free. He sprinkled me in pixie dust and told me to believe, believe in him and believe in me. Together we will fly away in a cloud of green to your beautiful destiny. As we soared above the town that never loved me, I realized I finally had a family. Soon we reach Neverland peacefully. My feet hit the sand, and ever since that day, I am a lost boy from Neverland. Usually hanging out with Peter Pan. And when we're bored, we play in the woods, always on the run for. Captain Hook run run lost boy they say to me away from love reality never us home to lost boys like me and lost boys like me are free never us home to lost boys like me and lost boys like me are free. Are free Peter Pan, Tinker Bell, Wendy, Darling, even Captain Hook. You are my perfect storybook, Neverland. I love you so. You are now my home, sweet home, forever. A lost boy at last, and for always, I will see. I am a lost boy from Neverland. Japan. And when we're bored, we play in the woods. Always on the run from Captain Hook. Run, run, lost boy. They say to me, away from all love, reality. Neverland is home to lost boys like me and lost boys like me. ጋሽተሸ ሙዚቃ እንግዲህ ሙዚቃም ሆነ ማንኛውም አይነት ጉዞ ሰዎች እያየን ነው። ምን ሮል ሞዴሎች አሉ ነው ወይም ከፊት ለፊታችን አስቀምጠ ናቸው። እነሱን እያየን ነው የምንከተለው፣ እነሱን እየሰማን ነው እና ለአንተ በሙዚቃ ውስጥ ወይም ከኢትዮጵያ ወይም ከኢትዮጵያም ውጪ እነማን ነበሩ የአንተ በቃ እያያቸው ጉዞውን የጀመርክበት? ብዙ ከሀገር ሳይሆን ከውጭ ነው። አዎ ያስታውቃል። የውጭ ኢንፍሉዌንስ አለ ብዙ። የሳም ኮክ ኢንፍሉዌንስ አለን ብዙ የአሬንቢ ኢንፍሉዌንስ አለኝ የጃዝ ኢንፍሉዌንስ፣ የብሉዝ ኢንፍሉዌንስ። ያ ኢንፍሉዌንስ የመጣው ደግሞ ከየት ነው? ትምህርት ቤታችን ሸክላ ነበረ ድሮ። አርባ አምስት ፎርቲ ፋይቭ አርፒኤም ነበር እና፣ አዎ እና ጨዋ ነበር ትምህርት ቤታችን። እና እንድናጫወት ደግሞ መብት ነበረን ትምህርት ቤቱ እንድንሰማ እንዳ እንድናጫወት ይፈልጋል። ሁለተኛ አስተማሪዎቻችን ብዙዎቹ አሜሪካኖች እና ከውጭ የመጡ ዴንማርክ፣ ስዊድን የመጡ አስተማሪዎች ነበሩን እና በዛ የተነሳ ስንጫዋት ዲክሲ ነው መጫዋት የጀመርን። አሜሪካ ሙዚቃ ማለት ዲክሲ ማለት ታወዝ ማለት አሜሪካ እና ዲክሲላንድ እና አዘር ባንድም የምንጫዋተው ራግታይም እና ዲክሲላንድ እና ያ ሱካስ እንደገና ወደ ብሉስ ወሰደን። የብሉሱ እንደገና መልሶ አረንዲ ውስጥ ቀጥተን እና ያ ሶሌኮስ ባንድ ፎርም በሚሆንበት ጊዜ አጫዋታችን ሁሉ እኛን ያልኩት ሰው የኢትዮጵያን ሙዚቃ ሙሉ ለወጥ ነው በቃ ብጋብዝ አንድ ሙዚቃ ተጨማሪ ከውጭ ማንን ትመርጣለህ? አንተ ግን ስለዚህ፣ ሳምኮ ከሙዚቃ ምን ልጋብዝል? ኩፒድ ዘፍነው ነበረ በጣም ብዘፍነው ነበር እና ፓር ኩፒድ ሳተርዴይ ናይት። ስለዚህ በቃ አዲስ አበባ ጎረምሳው በጊዜ የነበሩ ጎረምሳው በቃ ካለዚህ ሌላ መስማት አይፈልጉ ነበር። let your arrow go straight to my lover's heart for me for me cupid please hear my cry and let your arrow fly straight to my lover's heart for me Stress. There's danger of me losing all of my happiness. For I love a girl who doesn't know I exist. And this you can fix. So, Cupid, draw back your bow and let your arrow go. Straight to my lover's heart. ኪዩፔድ። ያደመጣችሁት ሙዚቃ የጋሽተሼ አንድ የሚወደው ሙዚቃ ነው። ብዙ ሙዚቃዎችን የሚወደው ጄምስ ብራውን ብሎኛል። ሳም ኮክ እና ከዛ መካከል እንግዲህ በጣም የሚወደው ኪዩፔድ ነበር የጋበዝኳችሁ። ፕሮግራማችን ጋቢና ቪኦኤ ነው። ዛሬ አርብ ነው። ጋቢና ሙዚቃ ከዲጄ ፋቱ ጋር ነው የምታደምጡት። ጋሽተሼ ከቴዎድሮስ ምትኩ ጋር እንግዲህ ለብዙ ዓመት እዚህ አገር ራሱ ወደ ሀያ አምስት ዓመት አሜሪካን ሀገር አብረን ተጫውተናል። ኤቭሪ ዊክ በየሳምንቱ አብረን ተጫውተናል ብሏል። ጋሽ ምትኩ ጋሽ ቴዎድሮስ ምትኩ እንግዲህ ዛሬ በህይወት የለም ግን በጣም የምንወደውና የምናደንቀው የሳክስፎን ሙዚቀኛ ነው። እስቲ እሱ ሙዚቃ እንጋብዛችሁና ደግሞ ከጋሽ ተሺ ጋር እንቀጥላለን። ማስተናግዳችሁ ዲጄ ፋቱ ነኝ። እስቲ በሙዚቃ ከተቀናበሩት ውስጥ ተሾመ ቴዎድሮስ ምትኩን እንጋብዛችኋለን። አብራችሁን ቆዩ። Sign on, can I have

the tv አድማጮቻችን ይህ ያደመጣችሁት ተሾመ ምትጉን ሙዚቃ ነበረ። ቴድሮስ ምትጉን ብያችሁ ነበረ፣ ግን ያው ስማቸውም ስለተመሳሰረ ነው መሰለኝ ተመሳስሮ ገብቶ ነው። ግን ያው ይቅርታን እንጠይቃለን። ግን ያው ነው አንድ ነው መንፈሱ ማለት ነው። ዲጄ ፋልስ ስነኝ የምታደምጡት ጋቢና ዲሆኝ ነው። እንግዲህ ወደ መጨረሻው ደርሰናል። የተወሰኑ ደቃዎች ነው የሚቀሩን። ጋሽ ተሼ እንግዲህ ሌላ ደግሞ እንደዚህ አጠር ያለ ጥያቄ አንድ ወጣት ሙዚቀኛ ነው አንተን የሚያደንቅ ሰው ነው እንበል ምከረው ብትባል አንድ ሁለት ሶስት ብለህ ብትመክረው ሶስት ነጥቦች ይህንን ብታደርግ ይህንን ብታደርግ ይህንም ብታደርግ ብትለው እስቲ ሶስት ነገሮች ሶስት ነገሮች አንዱ የመጀመሪያው ፍቅር ነው የሚያስፈልግ ሙዚቃ ፍቅር በቃ አንዱ ፍቅር ለሙዚቃው ፍቅር ያስፈልግሃል የምታደርገው ነገር እሱን ካፈቀርከው ሁል ጊዜ ወደዛ ነው የምትሄደው ሁለተኛው ለውጥ አክሰፕት ማድረግ ሪፒት አታድርግ፣ የሰራውን ነገር። ሶስተኛው ፕራክቲስ እና መስማት፣ መስማት እና ሊስን ን ፕራክቲስ። በቃ እሱን ሰምተኸው ፕራክቲስ ካደረግከው ምንም ምንም ወደ በቃ በአንዱ ላይ አንዱ። ሙዚቃ ማተማቲክስ ነው። ዋንስ ዋንስ ሀቭ ቤዚክ ፋውንዴሽኑ ካለ፣ ከዛ ላይ ዩ አድ ኦን ኢት። በቃ መጀመር ብቻ ነው እና ኤክስፓንድ እያደረገው ነው። እና ፕራክቲስ ነው። ፍቅር እና ፕራክቲስ እና አዲስ ነገር መፈለግ አዲስ ነገር ሁል ጊዜ ተስማምቻለሁ፣ ሁል ጊዜ። እሺ እንግዲህ ጋሽተሽ፣ አስር ደቂቃ ብዬ ለሀያ ሰባት ደቂቃ አዋራው። አንድ ግን ሳሳየው፣ ምን እንደታየኝ ታውቃለህ? ይህ የሚቆም ነገር አይደለም። የኔና ያንተ ኮንቨርሴሽን የሚያቆም ነገር አይደለም፣ መቀጠል አለበት። እና እሺ እሱን አደርጋለሁ፣ እደውልልሃለሁ። ጋሽተሽ በጣም አመሰግናለሁ You're እንግዲህ የተከበራችሁ አድማጮቻችን ሰዓት አንሰውናል እና ሙሉውን ኢንተርቪው አላቀረብኩላችሁም፣ ግን ቪኦኤ አምሃሪክ ዌብሳይታችን ላይና ፌስቡክ ፔጃችን ላይ ሙሉውን እንግዲህ አስተካከ የሄዲታሪ ጋታ ምሬም ሙዚቃ ምናምን ከኋላ ከፊት አጅቤ አረግላችኋለሁ። ሙሉ ኢንተርቪውን መስማት ከፈለጋችሁ ዛሬ ታገኙታላችሁ። ሳስተናግዳችሁ ነበር ጉዲሴ ፓትነኝ። አብራችሁ ተቆያችሁ። አመሰገናለሁ። ደህና ሁኑ። መልካም ቅዳሜ እና እሁድ ለስ